የምግብ ምርት ብክነትና ጥፋትን በዓለም ደረጃ በግማሽ ለመቀነስ ያስችላል ያለውን እቅድ የሮክፌለር በጎ አድራጎት ድርጅት ዛሬ በአዲስ አበባ የተባበሩት መንግስታት ድርጅት የስብሰባ ማዕከል ይፋ አድርጓል። በአሁኑ ወቅት በተለያዩ ምክንያቶች የሚባክነው የምግብ ምርት ጥቅም ላይ ቢውል በመላው ዓለም በረሃብና የተመጣጠነ ምግብ በማጣት የሚሰቃዩትን ሁሉ መታደግ እንደሚቻል ነው የተገለጸው። መለስካቸው አመሀ ተጨማሪ ዘገባ ይዘዋል። አዲስ አበባው የመንግስታቱ ድርጅት የስብሰባ ማዕከል ከትናንት በስቲያ ጀምሮ ከሚካሄደው የዩናይትድ ስቴትስና አፍሪካ የንግድ ሥራ ጉባኤ አንዱ ክፍል በሆነው በዚህ ክንዋኔ የሮክፌለር በጎ አድራጎት ድርጅት ይልድ ዋይዝ የሚል ስያሜ የሰጠውን ውጥን ዛሬ ረፋዱ ላይ ይፋ አድርጓል። ለሰባት ዓመታት በአፍሪካ ተግባራዊ ይሆናል የተባለው ውጥን አንድ መቶ ሰላሳ ሚሊዮን ዶላር ወጪ እንደሚደረግበት ሲገለጽ በዓለም ደረጃ የሚያመጣው ለውጥ ረሃብን በእጅጉ ከመቀነስ አንስቶ የመሬትን ከባቢ አየር ሙቀትም ለመቀነስ የሚያስችል ሌላ ብልሃት እንደሆነም እየተነገረ ነው። በአፍሪካ በተለይም ከሰሃራ በስተደቡብ በሚገኙ የአፍሪካ ሀገሮች የምግብ ምርትን፣ ብክነትን ከመቀነስ ጀምሮ ይህንም ለመቀነስ ምን ሊያከናውን እንዳቀደ የድርጅቱ የአፍሪካ አህጉር ጽህፈት ቤት ኃላፊ ማማዱ ቢቴ አብራርተዋል። በተለይ ከሰሃራ በታች በሚገኙ የአፍሪካ ሀገሮች የምግብ ብክነት 470 ሚሊዮን በላይ አነስተኛ ይዞታ ያላቸው ገበሬዎችን ይጎዳል። በዚህም ምክንያት ከ15 ከመቶ በላይ የሆነውን ገቢያቸውን ያጣሉ። ድርጅቱ ይህንን ውጥን ከሀገሮቹ ጋር በመሆን ማለትም ከግል ዘርፍ ከመንግስታትና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ሊተገብረው ያለመው በ2030 ዓ ም ላይ የምግብ ብክነትና ብልሽትን በ50 በመቶ ለመቀነስ ነው። እንደ ዓለም የምግብና የእርሻ ድርጅት ከሆነ በመላው ዓለም የሚገኙ 1.2 ቢሊዮን ረሀብተኞችንና በተመጣጠነ ምግብ እጦት የሚሰቃዩትን ሁሉ ለመመገብ የሚያስችል የምግብ ምርት ይመረታል። የዚህ ሲሶ የሚሆነው ምርት ግን አይበላም ወይንም ከእርሻ ወደ ገበታ አይደርስም። በሌላ በኩል ደግሞ የዓለም ሕዝብ ቁጥር እንደ ኤውሮፓ ዘመን አቆጣጠር በ2050 በ2 ቢሊዮን ይጨምራል። ዓለም አቀፋዊው ድርጅት አክሎም የምግብ ምርትን መጨመር ብቻ ሳይሆን የተመረተው እንዳይባክን በማድረጉ በኩልም ብዙ ሊሠራ ይገባል ይላል። የሮኬፌለር በጎ አድራጎት ድርጅት የአፍሪካ ጽሕፈት ቤት ኃላፊም ይህንን የምግብ ምርት ብክነት በአፍሪካ አህጉር ለመቀነስ ዛሬ ይፋ የተደረገው ውጥን በገበሬዎች ዙሪያ ምን ሊያከናውን እንዳቀደም አስረድተዋል። የድኅረ ምርትን ለመቀነስ የሚያስችሉ ቴክኖሎጂዎችን ለገበሬው ማዳረስ የተለያዩ የማምረት ፍላጎታቸውንና እነዚህን ቴክኖሎጂዎች በእጃቸው እንዲያስገቡ የሚያስችላቸው የብድር ዘዴ ማመቻቸትና እነዚህን ቴክኖሎጂዎች በሚገባ እንዲጠቀሙባቸው ማድረግ ሲሆን በተጨማሪም ምርታማነታቸውን ለማሻሻል የሚያስችሏቸው መልካም የግብርና ዘዴዎች ላይ ስልጠና መስጠትና ከገበያ ጋር ይበልጥ እንዲቆራኙ በአንድ ላይ መሰባሰብ የሚያስችላቸውን መድረክ መፍጠር ነው። ይልድ ዋይዝ ለተሰኘው ለዚህ ውጥን በአፍሪካ ውስጥ የመጀመሪያ ትኩረት የሚሆኑት ሶስት አገሮች ብቻ መሆናቸውም ታውቋል። እነሱም ኬንያ፣ ናይጄሪያና ታንዛኒያ ናቸው። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ